ወደ ተከታዩ መጽሔት ትንታኔ ርዕስ እናልፋለን። እዚያው አፍሪቃ ያቆየናል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ሶስት አገሮች የጎበኙበትን የመጀመሪያውን የአፍሪቃ ጉዟቸውን አጠናቀው ወደ ቫቲካን በመመለስ ላይ ናቸው። ጉብኝታቸውን ያጠናቀቁትም በማዕከላዊት አፍሪካ ሪፐብሊክ ዋና ከተማ ባንጊ አንድ መስጊድ ከጎበኙ በኋላ ነው። ክሪስቲን ከባንጊ ለአሜሪካ ድምጽ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታ ይዛ ብፁ አቡነ ፍራንሲስ የሰላምና የእርቅ መልእክታቸውን ያሰሙት በባንጊ ፒኬ 5 በሚባለው ቀበሌ በሚገኝ አንድ መስጊድ ሲሆን በአንድ ወቅት ብዙ ሺህ ሰዎች ይኖሩበት የነበረው ያ ቀበሌ በተደጋጋሚ የክርስቲያንና ሙስሊም ሚሊሺያዎች ግጭት አምባ ሆኖ ቆይቷል። የሚበዙት የፒኬ ፋይፍ ነዋሪዎች ወደ ሌሎች ከተሞች ተሰደዋል አለያም በተፈናቃይ ካምፖች ተጠልለው ነው የሚገኙት። የጸጥታ ስጋት ይኑር እንጂ ታዲያ አቡኑ በዘቦችና በተባበሩት መንግስታት ሰላም አስከባሪዎች ታጅበው መስጊዱ የደረሱት ፖፕ ሞብል በሚሏት በግልጿ ተሽከርካሪያቸው ሆነው ነው። ክርስቲያኖችና ሙስሊሞች ወንድማማች ናቸው፣ አብረው መኖር የማይችሉበት ምክንያት የለም ብለዋል። ክርስቲያኖችና ሙስሊሞች እንዲሁም የተለያዩ የባህላዊ እምነት ተከታዮች ለብዙ ዓመታት አብረው ኖረዋል። በአንድነት ጥላቻን ቂም፣ በቀልን፣ ሁከትን በተለይ ደግሞ በሃይማኖትና በራሱ በእግዚአብሔር ስም የሚካሄድ ሁከትን እምቢ ማለት አለብን። በፖለቲካ ግጭትና በክርስቲያንና ሙስሊም ሚሊሽያዎች ግጭት ስትታመስ በቆየችው ሀገር ያደረጉት ጉብኝት ከሙስሊሙ ማህበረሰብ ካልተገናኘሁ የተሟላ አይሆንም ብለዋል አቡኑ አሊ አይቻቱ በመስጊዱ ግቢ በድንኳኖች ከሚኖሩት ብዙ መቶ ተፈናቃዮች አንዷ ናቸው። ባለፈው እንደ ኤሮፓውያን አቆጣጠር በሁለት ሺ አስራ አራት አመተ ምረት መጀመሪያው ላይ ብጥብጡ በጋመበት ወቅት ነው ከመኖሪያቸው የተፈናቀሉት። አቡኑ ሲመለሱ ሰላም ባይወርድ መንግስት ይህንን ስራ ማለት ሰላም እንዲወርድ መስራቱን ይቀጥለዋል ብዬ አምናለሁ ሲሉ ነው የተሰሙት አይቻቱ። ምክንያቱም መንደራችን ውስጥ የምንደርስበት አተን ተጠምደን ያለነው አሁንም ሰላም የማይወርድ ከሆነ ግን እግዚአብሔርን መለመን ብቻ ነው፣ ሌላ ምን አደርጋለሁ ብለዋል። አቡነ ፍራንሲስ ባንጉዌ ከተማ ብሔራዊ ስቴዲየም ውስጥ ለተሰባሰቡ እጅግ ብዙ ምዕመናን ስርዓተ ቅዳሴ ካካሄዱ በኋላ ነው የአፍሪካ ጉብኝታቸውን ያጠናቀቁት። ተፋላሚዎቹ ወገኖች ትጥቃቸውን እንዲፈቱና የሃይማኖት ግጭቱን ለማስቆም የሚደረጉትን ጥረቶች እንዲያግዙ ተማጽኖ አሰምተዋል። ቀደም ብለው የሀገሪቱ ፕሬዚደንት ካትሪን ሳምባ ፔንዛ ሲናገሩ አቡኑን የሰላም መልእክተኛ አድርጎ ህዝቡ እንደሚመለከታቸው ጉብኝታቸው አንዱ ሌላውን ተቀብሎ እንዲኖር በአንድነት ጥረት እንድናደርግ ቀስቃሽ ይሆናል ብሎ ህዝቡ ተስፋ እንደሚያደርግ ተናግረዋል። አሁን ጥያቄው ጉብኝታቸው ውጥረቱን ለማርገብ ምን አስተዋጽኦ አድርጓል የሚለው ይሆናል። ከ2013 ዓ ም መጀመሪያ ወራት አንስቶ ሲቀጣጠል የቆየው የመካከለኛ አፍሪካ ሪፑብሊክ ግጭት በሺዎች የተቆጠረ ህዝብ ተገሎበታል። ከአንድ ሚሊዮን የሚበልጥ ከመኖሪያው ተፈናቅሏል። ናንሴል ደ ሉርድ ብጹነታቸው በባንጊ ባደረጉት ሥርዓተ ቅዳሴ ላይ ከተገኘው ህዝበ ክርስቲያን አንዷ ናቸው። ሙስሊሞችና ክርስቲያኖች አብረው የሚኖሩበት ዘመን ተመልሶ እንዲመጣ ዝግጁ ነኝ ይላሉ እርግጥ ነው ትንሽ ይከብዳል፣ ግን ሁላችንም የእግዚአብሔር ፍጥሮች ነን፣ ስለዚህ ለእርቀ ሰላም ዝግጁ ነኝ ሲሉ ነው የተሰሙት። ቀጣዩ የመካከለኛው አፍሪካ የሰላም ፈተና በመጪው ታህሳስ 13 ቀን ይሆናል። የዚያን ዕለት በህገ መንግስቱ ላይ ውሳኔ ህዝብ ይደረግና ከዚያ ተከትሎ ከሁለት ሳምንታት በኋላ ፕሬዝደንታዊ ምርጫ ሊካሄድ እቅድ ተይዟልና።